ከሁለተኛው የዓለም ጦርነት ወዲህ እስራኤልና ጀርመን ጠንካራ የሁለትዮሽ ግንኙነት ከመሰረቱ ሃምሳኛ ዓመታቸውን ባለፈው ጎርጎሮሳዊ ዓመት 2015 ላይ አስበዋል። ጠቅላይ ሚኒስትር ቤንያምን ኔታንያሁ ከፌዴራል ጀርመን ባለስልጣናት ጋር ለመነጋገር ዋና ዋና ሚኒስትሮቻቸውን አስከትለው ነው በርሊን የተገኙት። ኔታንያሁ ከመራይተ መንግስት አንጌላ ሜርክል ጋር በሚያደርጉት ውይይትም የሁለቱ ሀገራት ግንኙነት ተጠናክሮ የሚቀጥልባቸው ነጥቦች ላይ እንደሚያተኩሩ ተገልጿል። ከአንድ ወር በፊት እስራኤል ከጀርመን የገዛቻቸው ስድስት ባህር ጠላቂ የጦር መርከቦች ሜዲትራኒያን ባህርን ተንተርሶ በሚገኘው ሀይፋ ወደብ ደርሰዋል። የጦር መርከቦቹ የአቶም ጦር መሳሪያ መከላከል እንዲችሉ ሆነው ነው የተገነቡት። የእስራኤል መንግስት የኢራን የአቶም መርሃ ግብር እጅግ ስጋት ፈጥሮበታል። በደቡብ ምዕራብ ስዊዘርላንድ በምትገኘው ሎዛን ከተማ የተካሄደው ጀርመን የተሳተፈችበት የአቶም መርሃ ግብር ስምምነት ለእስራኤል በቂ ዋስትና የሰጣት አይመስልም። ይህን አስመልክቶ ምን ኔተንያሁ ሜርክል ስጋታቸውን እንደሚረዱ ነው የተናገሩት። ሉዛን ላይ ከቀረበው የስምምነት ውል የተሻለ ቢኖር የሚል አስተያየት አለን። ይህም ለጋራ የወደፊት እጣፋንታ ሆነ ደህንነታችን ጠቃሚ ነው ብዬ አምናለሁ ከመራሂተ መንግስት ሜርክል ጋር የመነጋገር እድሉን ባገኘው ቁጥር ይህን ከባድ ተግዳሮቶች በሚመለከት ባላቸው ግንዛቤ አደንቃለሁ እንዲያም ሆኖ በእስራኤል ና ጀርመን ባለስልጣናት መካከል ለስድስተኛ ጊዜ የሚካሄደው የግንኙነት ትብብርን ለማጠናከር ያቀደው የውይይት መድረክ ፍልስጤማውያን በእስራኤሎች ላይ በስለት የሚያደርሱት ጥቃት ጥቁር ጥላውን አጥልቶበታል። በሁለቱ ወገኖች መካከል የቀጠለው ግጭት በአካባቢው ሰላም ለማስፈን የሚደረገውን አለም አቀፍ ጥረትና ተስፋ ዋጋ እንዳያሳጣ ተፈርቷል። ከእስራኤል ባለስልጣናት የጀርመን ጉብኝት ቀደም ብለውም የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር በየቀኑ በሚባል ደረጃ ፍልስጤማውያን በየጎዳናው እስራኤላውያን ላይ በስለት የሚያደርሱትን ጥቃት አጸያፊ ሽብር በማለት አውግዘዋል። በፍልስጤማውያን የስለት ጥቃት እስካሁን የሀያ ሰባት እስራኤላውያን ህይወት ጠፍቷል። የጀርመን ዕለታዊ ጋዜጣ ቢልድ እንደዘገበውም ጀርመን በእስራኤልና ፍልስጤን መካከል ሰላም ለማስፈን የሁለት መንግስታት መፍትሄ ተስፋ እንዲኖረው እውነተኛ ድርድር መካሄድ አለበት የሚል ጠንካራ አቋም ይዛለች። የእስራኤል መንግስት በተለይ በወታደራዊ ረገድ ከጀርመን ጋር የሚያደርገው ትብብር በመተማመን ላይ የተመሰረተ መሆኑን ያውቃል። ለአምስት አስርት ዓመታት የዘለቀው የጀርመን እስራኤል ግንኙነት ጠንካራ ቢባልም በርሊን በእስራኤል የአይሁድ ሰፈራ መርሐ ግብር ላይ የምትሰነዝረው ትችት ግን እንደ የፖለቲካ ትንኮሳ ነው ቴላቪቭ ላይ የሚታየው። የእስራኤል መንግስት እንደውም አንጌላ ሜርክል በአውሮጳ ህብረት መድረክ ላይ ይህን የሀገራቸውን አቋም በማንጸባረቃቸው እስካሁን ድረስ ቅር ተሰኝቷል። ይህንንም የእስራኤል የፍትህ ሚኒስትር አሊየት ሻኪድ ባለፈው ታህሳስ ወር በርሊን ላይ ከጀርመኖቻቸው ሃይኮ ማስጋ በተነጋገሩበት ወቅት ሳይገልጹ አላለፉም። እንዲህ ያለውን ለእስራኤል ተቃዋሚዎች አንድ እርምጃ እንዲወስዱ የሚረዳ ከአውሮጳ ህብረት የሚሰነዘር ትችትን በጣም በትኩረት እንደምንመለከተው ለወዳጅ የሚገባ አስረድቻለሁ። እናም የፍትህ ሚኒስትሩን ቢያንስ ጀርመን ውስጥ እንኳ ይህን መሰሉን ትችት ከመስጠት መታቀብ እንዲቻል ተማጽኛቸዋለሁ። ምንም እንኳን እንዲህ ያሉ አንዳንድ አለመጣጣሞች በሁለቱ ሀገራት መካከል ቢታዩም ለእስራኤል አውሮፓ ውስጥ ጀርመን ጠቃሚ ተጓዳኝ ናት። በተለይም ብሔራዊ ወግ አጥባቂው ኔታንያሁ ከዴሞክራቱ የዋይት ሀውስ ፕሬዝደንት ባራክ ኦባማ ጋር ያላቸው ግንኙነት በቀዘቀዘበት ወቅት ለኢየሩሳሌም የበርሊን አስፈላጊነት በጣም ከፍ ብሏል።